ህዝባዊ ወያኔ ሐርነት ትግራይ ህወሀት ከአንድ ወር በላይ ግምገማ ማድረጉ ይታወሳል። የሰማዕታትን ዓላማ ለማሳካት ተደረገ የተባለውን ግምገማ ተከትሎ በኃላፊነት ላይ የነበሩ በሌሎች እንዲተኩ እንደተወሰነ፣ በዛም መሰረት ዛሬ የክልሉ ምክር ቤት በአምስተኛ መደበኛ ሦስተኛ አስቸኳይ ስብሰባው ሹምሽሮችን እንዳካሄደ የምክር ቤቱ የኮሚኒኬሽን ጉዳዮች ኃላፊ አቶ ሙሉጌታ ታረቀ ለዶቼቤሌ ተናግረዋል። ከተደረጉት ዋና ሹምሽር እንደሚከተለው አጋርቶናል። የተከበሩ አቶ አባይ ወልዱ የትግራይ ብሔራዊ ክልላ መንግስት ርዕሰ መስተዳደር በዶክተር ደብረ ጽዮን ገብረ ሚካኤል እንዲተኩ የተደረገበት ሁኔታ ነው ያለው። እንግዲህ በህገ መንግስታችን መሰረት ነው ዶክተር ደብረ ጽዮን ገብረ ሚካኤል የተወካዮች ምክር ቤት እንደምናውቀው፣ የተወካዮች ምክር ቤት አባል ናቸው። ያው የምክር ቤት አባል እንደመሆናቸው መጠን በትግራይ ክልል ምክር ቤት ቀርበው ሲሸሙ፣ እንግዲህ በአሰራሩ ህገ መንግስቱ በሚፈቅደው መሰረት ምክትል ርዕሰ መስተዳደር ሁነው የርዕሰ መስተዳድሩ ስራ እንዲሰሩ ነው የትግራይ ክልል ምክር ቤት የሾማቸው ማለት ነው። የቀድሞ የክልሉ ርዕሰ መስተዳደር የነበሩት አቶ አባይ ወልዱና የኤፈርት ምክትል ስራ አስኪያጅ አቶ በየነ ምክሩን ከስራ አስፈጻሚ ኮሚቴ አባልነታቸው ተነስቶ የማዕከላዊ ኮሚቴ አባል እንዲሆኑ መደረጋቸውን የሀገር ውስጥ ዘገባዎች አመልክተዋል። የኤፈርት ስራ አስኪያጅና የሟቹ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ባለቤት ወይዘሮ አዜብ መስፊን ከማዕከላዊ ኮሚቴ እንደታገዱም ዘገባው አክሎበታል። በክልሉ ያለው ችግር በዚህ ሹም ሽር ይፈታል ብዬ አላስብም የሚሉት በመቀሌ ዩኒቨርሲቲ የፖለቲካል ሳይንስ እና የስትራቴጂክ ጥናቶች መምህር የሆኑት አቶ ማ ሀሪ ዮሐንስ ናቸው። ምናልባት ግን እንደሚባለው ፓርቲውን ገምግመናል እንዳለው መባደኖች ከነበሩ ኔትወርኮች ከነበሩ የኔትወርክ ሽኩቻ አለ ማለት የዓላማ አንድነት የለም ማለት ነው። በአንድ ድርጅት ውስጥ ይህንን ያስቀር ይሆናል። ይሄ ማለት እንግዲህ ተሸናፊና አሸናፊ ተለይተዋል። ተሸናፊ ይወጣል፣ አሸናፊው ራሱን አጠናክሮ የሚቀጥልበት እድል ይኖራል ማለት ነው። ስለዚህ ሊፈጠር የነበረው ነማንስላንድ የፓወር ጋፕ ወይም በፓወር ሽኩቻ የሚፈጠረው የክፍተት እሱን ለማስቀረት ይረዳ ይሆናል። ከዛ የተለየ እንግዲህ ድርጅቱ በነበረው አስተሳሰብ በነበረው አይዲሎጂ በነበረው አሰራር ነው እስካሁን እየቀጠለ ያለው። ስለዚህ በሰዎች ለውጥ የተለየ ተአምር ወይ ለውጥ ይመጣል ብዬ አላስብም። በአጠቃላይ ደግሞ ትግራይ ውስጥ ያሉት ፖለቲካዊ፣ ማህበራዊና ኢኮኖማዊ ችግሮች ሰዎች የፈጠሯቸው ናቸው ብዬ አላስብም። አካባይ ወልዱም በግለሰብ የፈጠሯቸው ብዬ አላምንም። ዘንድር ትፍ ደግሞ በግለሰብ ደረጃ ይፈታቸዋል ብዬ አላምንም። የሹምሽሩ መነሻ በህወሓት ውስጥ ያለው የስልጣን ሽኩቻ ነው የሚሉት የአሬና ትግራይ ለዲሞክራሲና ለሉአላዊነት ፓርቲ ሊቀመንበር የሆኑት አቶ አብርሃ ደስታ ሹም ሽሩ መሰረታዊ ለውጥ አላመጣም ይላሉ። ምክንያታቸውንም እንዲህ ስሉ አጋርቶናል። ምክንያቱም ያው የስልጣን ሽፍቻ ነው። ቡድን ቡድን እየለዩ እርስ በርሳቸው ይገጭ ነበረ። አንዱ አንዱን ሲያሸንፍ ያው ሌላው ካልተስማማ ያኛው ቡድን ቡድን አንዳንድ የመባረር ከስልጣን የመውረድ ችግር ይደርስበታል። ሁሌም እንደዚህ ነው። በህወሓት ታሪክ አንዱ ሲሸነፍ ይባረራል፣ ይቀጣል። ዛ ነው። ስለዚህ ይሄ የብራ መባረር አንደኛው ቡድን መሸነፉ ነው። የሚያሳየው ህወሀት በፓርቲውም ሆነ በመንግስት እርከኖች በወጣት እንደሚተካ ከአምስት ዓመት በፊት ጀምሮ ስናገር ቆይተዋል። የክልሉ ምክር ቤት የኮሚኒኬሽን ጉዳዮች ኃላፊ አቶ ሙሉጌታ መተካካቱ እየተፈጸመ እንደሚገኝ ቢናገሩም ሌሎች መተካካት የተባለው እስካሁን እምብዛም አልታየም ስሉ ይከራከራሉ። መምህር ማሀሪ በፓርቲው የወጣቶችን ተሳትፎ በተመለከተ እንዲ ይላሉ። ብዙ ወጣቶች በተለይ በታችኛው የመንግስት መዋቅሮች ተሾመዋል። ግን እነዚህ ወጣቶች እውነት አዲስ ሀሳብ፣ አዲስ ኢነርጂ ይዘው ነው የገቡት ወይስ እንደ ስራ እድል ወይ ደግሞ ዝም ብለው እዛ በነበረው መባደን እዛ በነበረው ያው አንዱን ላይ ተንጠልጥለ በማደግ ላይ ነው ያንን ቦታ ያገኙት የሚለውን ገና ምላሽ ያላገኙ ጥያቄዎች ይመስለኛል። ያለው መንፈስ እንደማየው የተተካው ወጣት በቂ እንዳልሆነ ነው፣ ወይ ደግሞ የበቃ የነቃ የሰላ አስተሳሰብ ያለው ሳይሆን ዝም ብሎ በግፍ በአባልነት የገባ በዛ በሚፈጠሩት ሽኩቻዎችና ፖርቲሽች ደግሞ ወደ ቀጣይ እርከኖች እያደገ የመጣ እንደሆነ ነው። እስካሁን ለፓርቲውም ሆነ ለክልሉ ሊቀመንበርነት ትግል ውስጥ የነበሩት ታጋዮች ሲቀባበሉ ቢቆዩም መተካካቱ ወደ ኢላይ እርከን እንዳልደረሰ መምህር ማሀሪ አክሎበታል።